ህዝቅኤል ነቢይ ኮነ ስማ በእንቲሃ ወይ የርሂኩ ወይተ በምስራቅ እቱም ባብይ መንክር ማይተም አልቦ ዘቧ ዘይንብረ ግዜያ እያላን ቧ ውስጤታ ወፃ ሳሊ ለነ ቅድስት ወይት ሰ ድንግል ኢቲንተ ለደት ለነ መድነ እምድረ ለደት ቻው ነበረት ወድንግልና ከመትካት ጉሩቁ ቱፍሬ ከርስች ኦ ላሪተግዚ ዘመፃ ዋዳንን እምህደ ጸላይ ዘአልቦ ምረት አንቲ ፍጽምት ወብሩክት ረከብኪ ሞገሰ ባህበ ንጉሠ ስባት አምላክ ዘባማን ለኪ ደሉ እበይ ወክብር እንኩሎም በሙለ ነብሩ ዲበ ምድር ቃልአህም መጽሐው ተሰባም ኔኪ ዋን ሶሶም ምስለ ሰብ ስመማሪ ውቱ ወመፍቀሬ ሰብ አድሃነ ነፍሳትን በምጻቱ ቅዱስ ሳሊ ለነ ቅድስት